የአሜሪካ ድምፅ ነው። በ19 በ22 እና በ25 ሜትር ባንድ በአጭር ሞገድ እንዲሁም በኢትዮ ሳት ቨርቹዋል ቻነል 57 ዲግሪስ ዌስት ከዋሽንግተን ዲሲ የሚተላለፈው የአማርኛ ፕሮግራም አሁን ጀመረ። ክብሮት ሰላምታችን ከአሜሪካ ድምፅ ይድረሳችሁ ውድ አድማጮቻችን የዕለተ እሁድ ሐምሌ 10 2014 ምሽት ፕሮግራማችንን ይዘንላችሁ ቀርበናል ለምሽቱ ያሉንን መሰናዶች ባጭር ባጭሩ ላስተዋውቅ ያሊ በሚል የእንግሊዝኛ ምህፃር መጠሪያው በሚታወቀው የዩናይትድ ስቴትስ የአፍሪካ ወጣቶች መርሃ ግብር ተሳታፊ ከሆኑ ወጣቶች ጋር የተደረገ ቆይታ አለን በሰሩት የአፈር መመርመሪያ ዓለም አቀፍ ሽልማት ያሸነፉ የጅማ ዩኒቨርሲቲ ተማሪዎችን አነጋግረናል። እንዲሁም በልብስ ዲዛይኖቿ ቁንጅና ታዋቂነት እያገኘች ያለችው ወጣት ቁንጅና ተስፋዬ ጋር የተደረገ ቆይታ አለን። በቅርቡ በተካሄደው የሰሜን አሜሪካ የስፖርት ፌስቲቫል የክብር እንግዳ ከነበሩት ከእውቁ የእግር ኳስ አሰልጣኝ ውበቱ አባተ ጋር የተደረገ ውይይትም ይዘናል። የማስተናግዳችሁ ቆንጅት ታዬ ነኝ። አብራችሁን እንድታመሹ በቅድሚያ እንጋብዛለን። የዓለም ዜናዊ ቀድማል። መልካም ምሽት። እንደምናመሻችሁ አድማጮቻችን፣ ከምሽቱ ዜናዎች ጋር ሀብታሙ ስዩም ነኝ። በመፈንቅለ መንግሥት ሥልጣን የተቆናጠጡትን ጀኔራል አብዱልፈታህ አልቡርሃንን ለመቃወም አፍቃሪ ዲሞክራሲ ቡድኖች ሕዝባዊ የተቃውሞ ሰልፍ ለማድረግ ማቀዳቸውን ተከትሎ በዛሬው ዕለት ሱዳን ፖሊሶችና ወታደሮችን በብዛት በዋና ከተማዋ ካርቱም አሰማርታለች። የፈረንሳይ ዜና አገልግሎት እንደዘገበው የጸጥታ ኃይሎች ካርቱምን ከአጎራባች የመኖሪያ ስፍራዎች ጋር የሚያገናኙትን የናይል ወንዝን የሚሻገሩ ድልድዮችን ዘግተዋል። በዚህ ያልተበገሩ የሚመስሉት ተቃዋሚዎች በአንጻራዊነት ሰላማዊ ሆኖ ያለፈው የእስልምና እምነት ተከታዮች ቅዱስ በዓል ኢዳል አዳ ባለፈው ሳምንት መጀመሪያ መጠናቀቁን ተከትለው ጎዳናዎችን በብዛት በመውጣት ለማጥለቅለቅ አቅደዋል። ተቃዋሚዎቹ ቡርሃን ባለፈው ጥቅምት በጉልበት ስልጣን መያዛቸውን ይቃወማሉ። ከካርቱም 450 ኪሎ ሜትሮች ርቆ በሚገኘው የብሉ ናይል ግዛት ያለው ከባድ ውጊያ ትኩረት እንዲያገኙም ያደርጋሉ ተብሏል። የሱዳን ውስጥ የቅርብ ጊዜ መፈንቅለ መንግስት ሀገሪቱ ወደ ሲቪል አስተዳደር የምታደርገውን ሽግግር አስተጓጉሎታል። በየሳምንቱ ተብሎ ሊገለጽ በሚችል ደረጃ የተቃውሞ ሰልፍ ምክንያት ሆኗል። በአፍቃሪ ዲሞክራሲ ሐኪሞች መረጃ መሠረት የጸጥታ ኃይሎች ሰልፎችን ለመቆጣጠር በወሰዷቸው የኃይል እርምጃዎች በትንሹ 114 ሰዎች ተገድለዋል። በአውሮፓውያኑ ሐምሌ 4 ቡርሃን ባልተጠበቀ መልኩ ለሲቪል መንግስት ምስረታ መንገድ እንደሚከፍቱ ይፋ አድርገዋል። የሀገሪቱ ዋነኛ የሲቪል ቡድኖች ስብስብ ግን እቅዱን ማታለያ ነው ሲል ውድቅ አድርጎታል። ተቃዋሚዎቹ የሀገሪቱ የጦር ኃይል መሪ ከስልጣን እንዲለቁ ጠይቀዋል። በሶማሊያ የጆሃር ከተማን ያናወጠ ያጥፍቶ ጠፊ ጥቃት አንድ ሰው እንደገደለና በጥቂቱ ደግሞ 14 ሰዎችን እንዳቆሰለ ተሰምተዋል። ከፍተኛ የክልል ባለሥልጣናት ከተጎዱት መካከል እንደሚገኙበትም ተነግረዋል። የእርሻ በላይ ተብሎ በሚጠራው ግዛት የደረሰውን ጥቃት በማስመልከት አልሸባብ የተባለው ታጣቂ ቡድን ኃላፊነቱን ወስዷል። የእርሻ በላይ ግዛት የሰብአዊ ድጋፍና አደጋ ጊዜ አስተዳደር ሚኒስትር የሆኑት አብዱልፈታ እቆር ካብ ለአሜሪካ ድምፅ እንደተናገሩት ጥቃቱ ያነጣጠረው የግዛቲቱ ህግ አውጪዎችና ሚኒስትሮች እንዲሁም ሌሎች ባለስልጣናት በሚያዘወትሩት ኑር ደብ የተሰኘ ሆቴል ነው። የግዛቲቱ የጤና ሚኒስትርን ጨምሮ የተጎዱ ሰዎች በአካባቢው ወደሚገኝ ሆስፒታል ለህክምና መላካቸውም ተነግረዋል። የሶማሊያ ፓርላማ አባል የሆኑት የግዛቲቱ ተወካይ ሙሐመድ ኢብራሂም ከጥቃቱ በኋላ በጆሃር ከተማ የተፈጠረው ሁሉ በእጅጉ አስደንጋጭ መሆኑን ጠቅሰው የሰላማዊ ሰዎች መጠቀሚያ በሆነ የግል ሆቴል ላይ ጥቃት መክፈት የፈሪዎች የጭካኔ ድርጊት መሆኑን ተናግረዋል። የተሰማቸውን ሐዘንም ለጥቃቱ ሰለባ ቤተሰቦች ገልጸዋል። የሶማሊያው ጠቅላይ ሚኒስትር ሐምዛ አብደይ ባረይ ጥቃቱን አውግዘዋል። ጆሃር ከሶማሊያ ዋና ከተማ በስተሰሜን ዘጠና ኪሎ ሜትሮች ርቃ የምትገኝ ከተማ ናት። የተሳሳተ መረጃን በተመለከተ የሀገራቸው ህዝብ የስሜት ሉዓላዊነትን እንዲያዳብር ዘለንስኪ ያሳሰቡ የዩክሬን ፕሬዚደንት ቮሎዲሚር ዘለንስኪ ትናንት ቅዳሜ በነበረው ዕለታዊ ንግግራቸው ሩሲያና ሌሎች በተለያዩ ሚዲያዎች ስለ ዩክሬን የሚያሰራጩት የተሳሳተ መረጃና ፕሮፓጋንዳን ለመመከት የስሜት ሉዓላዊነትን እንዲያዳብሩ አሳስበዋል። በእኔና በእናንተ ላይ ጠላት በተከታታይ በሚያሰራጨው መረጃ ላይ መመርኮዝ የለብንም ያሉት ዘለንስኪ የዩክሬን ህዝቦች ምንጫቸው ከማን ይሁን ከማን ማንኛውንም መረጃና መልእክት በጥንቃቄ የመረዳት፣ መረጃዎችን ማን ለምን ዓላማ ሊያውላቸው እንደፈለገ የማወቅ አቅም እንዳላቸው ተናግረዋል። አንዳንዴ ከመደበኛ የጦር መሳሪያዎች በላይ ሚዲያዎች ሀያል መሆናቸውን የጠቀሱት ዘለንስኪ የዩክሬን አንድነት በሐሰት፣ በዛቻ፣ በሐሰተኛ መረጃዎችም ሆነ በሴራ ትንታኔ አይሰበርም ሲሉ አክለዋል። በዩናይትድ ስቴትስ ኦሬግን ግዛት ኤዩጂን እየተካሄደ በሚገኘው የዓለም አትሌቲክስ ቻምፒዮንሺፕ ኢትዮጵያ ሁለተኛውን የወርቅ ሜዳሊያ በታምራት ቶላ አማካኝነት አግኝታለች። ከጥቂት ደቂቃዎች በፊት በተጠናቀቀው የወንዶች ማራቶን ውድድር ባለድል የሆነው ታምራት ከበርሊኑ ቻምፒዮንሺፕ ወዲህ በኬንያው አቤል ኪሩይ ለ13 ዓመታት ያክል ተይዞ የቆየውን የርቀቱን ቻምፒዮንሺፕ ክብረወሰን አሻሽሏል። ውድድሩ ሊጠናቀቅ አስር ኪሎ ሜትሮች ገደማ ሲቀረው ጀምሮ፣ ከተፎካካሪዎች ተነጥሎ ወደፊት የገሰገሰው ታምራት ቶላ ውድድሩን በሁለት ሰዓት ከአምስት ደቂቃ ከ36 ሰከንድ በድል አጠናቀዋል። ይህ ሰዓት አቤል ኪሩይ ከገባበት ሰዓት ከአንድ ደቂቃ በላይ የፈጠነ ነው። የሀገሩ ልጅ ሞሲነት ገረመው በአንድ ደቂቃ ከ8 ሰከንድ ዘግይቶ በመግባት የብር ሜዳሊያ አሸናፊ ሆኗል። ቤልጅየምን የወክለው ትውልደ ሶማሊያዊው ባሽር አብዲ በበኩሉ ሁለት ሰዓት ከ6 ደቂቃ ከ49 ሰከንድ በሆነ ሰዓት 42 ኪሎ ሜትር ማካለል የሚጠይቀውን ውድድር በማጠናቀቅ የነሐስ ሜዳሊያ ተሸላሚ መሆኑን አረጋግጠዋል። ከዛሬው የወንዶች ማራቶን ድል በፊት በትናንትናው ዕለት በተደረገው የሴቶች 10000 ሜትር ውድድር በመጨረሻዎቹ ደቂቃዎች ለአስጨራሽ ፉክክር ያደረገችው ለተሰንበት ግደይ የወርቅ ሜዳሊያ ለኢትዮጵያ አስመዝግባለች። አድማጮች፣ ለምሽቱ የያዝንላችሁ ዜናዎች እነዚህ ነበሩ። ከሌሎች ዝግጅቶቻችን ጋር አብራችሁ ቆዩ። ዓለም ዜናውን አደመጥን። የሁድ ሐምሌ 10 ምሽት ፕሮግራማችን እስከ አራት ሰዓት ድረስ ይቀጥላል። ወደ አድማጮች ፕሮግራማችንን ከአጭር ሞገድና ከኢትዮ ሳት በተጨማሪ በዌብሳይታችን አምሐሪክ ዳት ቪኦኤ ኒውስ ዳት ካም እንዲሁም በፌስቡክ አት ቪኦኤ አምሐሪክ ላይ በቀጥታ ልታዳምጡ ትችላላችሁ። በመግቢያው የዘረዘርኳቸውን ቅንብሮች በቅደም ተከተል እናቀርባለን። የዩናይትድ ስቴትስ የማንዴላ ዋሽንግተን መርሃ ግብር ተሳታፊ ወጣቶች ጋር የተደረገ ውይይት ይቀድማል። ሰባት መቶ የሚሆኑ ከተለያዩ የአፍሪካ ሀገሮች የተመረጡ ወጣቶች ዩናይትድ ስቴትስ ውስጥ በሚገኙ የከፍተኛ ትምህርት ተቋማት የልምድ ልውውጥ እያደረጉ ይገኛሉ። የማንዴላ ዋሽንግተን ፌሎሺፕ በሚባለው በዚህ መርሃ ግብር ውስጥ ተሳታፊ ከሆኑ ኢትዮጵያውያን ጋር በተከታታይ ውይይቶች እያካሄድን ሲሆን የዛሬዎቹን እንግዶች ሀብታሙ ስዩም ያስተዋውቀናል። በየዓመቱ ከሰላሳ ሺህ በላይ አፍሪካውያን ወጣቶች ዩናይትድ ስቴትስ በሚገኙ ዕውቅ የትምህርት ተቋማት ሙያዊ የልምድ ልውውጥና ስልጠና እድል በሚሰጠው የማንዴላ ዋሽንግተን ፌሎሺፕ ተሳታፊ ለመሆን ይወዳደራሉ። ከእነዚህ መካከል ተመርጠው በመርሃ ግብር ውስጥ የሚካተቱት ግን ከአንድ ሺህ ያነሱ ናቸው። ኢትዮጵያ ውስጥ የነበረውን የጋለ ፉክክር አልፈው ወደዚህ ሀገር ከመጡት ወጣቶች ጋር ዛሬም እናስተዋውቃቸዋለን። የዛሬ እንግዶቼ አቤል ኃይለ ጊዮርጊስና ዶክተር ምስክር ካሳሁን ናቸው። አቤል የምህንድስና ባለሙያ ሲሆን በአምቡላብ የተሰኘ ከቀርከሃ ለስነ ምህዳርም ሆነ ለሰዎች የላቀ ጠቀሜታ ያላቸውን ቁሳቁሶች የሚያመርት ተቋም መስራች ነው። ከዘርፉ ጋር የተገናኙ ስልጠናዎችንና የማማከር ስራዎችን ይሰራል። ስለ ቆይታውና ተያያዥ ጉዳዮች ያጫውተናል። አቤል እንኳን ደና መጣ ወደ ውይይታችን። አመሰግናለሁ ሀብታሙ እንኳን ደና ቆየኸኝ። ሌላዋ እንግዳችን ዶክተር ምስክር ካሳሁን ናት። ዶክተር ምስክር የአእምሮ ጤና ስነ ልቦና ሕክምና ጉዳዮችን ከሚመለከቱ ዘርፍ ያልተቋቋሙ እንቅስቃሴዎቿ በተጨማሪ መርሃ ግብሮችን በማስተባበርና በዲጂታል ግብይት ዘርፍም የላቀ ልምድ አላት። ዶክተር ምስክር ግሎባል ኢንስፓየርድ ቮለንቲር በመጻሪው ጂአይቪ ሶሳይቲ ኢትዮጵያ የተባለ የህክምና ባለሙያዎችን በማህበረሰብ አቀፍ የሰብአዊ ተግባራት ላይ የሚያሰማራ ተቋም አጋር መስራችና ዋና ስራ አስኪያጅ ናት። ዶክተር ምስክር አንቺም እንኳን ደህና መጣሽ። አመሰግናለሁ ስለጋበዛችሁ ሁለቱ እንግዶች በአሁኑ ሰዓት ኒው ጀርሲ በሚገኘው ሩትገርዝ ዩኒቨርሲቲ ውስጥ ይገኛሉ የመጀመሪያ ጥያቄ ላስቀድም እንግዲህ ሁለታችሁም የጋለ ፉክክር አልፋችሁ ነው በማንዴላ ዋሽንግተን መርሃ ግብር ውስጥ ተሳታፊ የሆናችሁት ተመራጭ አድርጎናል የምትሏቸውን የተወሰኑ ጠንካራ ጎናችሁን ማወቅ እንፈልጋለን ለዚህ ስኬት ያበቃችሁን ሚስጥሮች በተወሰነ መንገድ ብታካፍሉ እንወዳለን አቤል ካንተ ልጀምርና በዳኞች ፊት እንድመረጥ አድርጎኛል፣ አግዞኛል የምትላቸው እንቅስቃሴዎችህ ምን ነበሩ ሀገር ቤት በነበርክበት ጊዜ? እሺ፣ አመሰግናለሁ ሀብታሙ። ያው በየአመቱ በአሜሪካ መንግስት ድጋፍ ከአፍሪካ ከተለያዩ አፍሪካ ሀገሮች ወደ ሰባት መቶ የሚሆኑ አፍሪካውያን ወጣቶች እየተመረጡ ስልጠና የሚወስዱበት ፕሮግራም ነው። እዚህ ፕሮግራም ከመሳተፋችን በፊት የተለያዩ የአፕሊኬሽን ፕሮሰሶችን እንደዚሁም የውድድር ሂደቶችን አልፈን ነው እዚህ የመጣ ነው እና እንደዚህ አይነት ነገሮች በሚኖሩ በሶስት ሴክተሮች ላይ ነው አክቹዋሊ ወጣት ባለሙያዎቹ የሚመረጡት ቢዝነስ ሊደርሺፕ ወይም ደግሞ የግል ስራን የሚመሩ ወጣቶች፣ እንደዚሁም በመንግስት ተቋማት ላይ የተሻለ ስራ የሰሩ ሰዎች እና የሲቪል ተቋማት ላይ ደግሞ ሞ ሻይን ያደረገ ወይም ደግሞ የተሻለ ስራ የሰሩ ወጣቶች ናቸው ከሁሉም የአፍሪካ ሀገሮች የሚመረጡት። ስለዚህ እኔም የአፕላይ አድርጌ የነበረው የቢዝነስ ሊደርሽፕ ትራክ ላይ ነው። ምክንያቱም በአሁኑ ሰዓት የራሴን ድርጅት መስርቼ እየመራሁ ይገኛለሁኝ በኢትዮጵያ ባምቡ ላብስ የተባለው ድርጅት የተለያዩ የስራ እድሎችን በመፍጠር ለኢንቫይሮንመንት ምቹ የሆኑ ፕሮዳክቶችን ውጤቶችን በማምረት እንደዚሁም የተለያዩ ፖዚቲቭ የሆኑ ነገሮችን በማምጣታችን የተሻለ ስራ ሰርታችኋል ተብሎ ታምኖብን እንደተመረጥን ተስፋ አደርጋለሁ። አመሰግናለሁ አቤል። ወደ ዶክተር ምስክር ልሻገር። ዶክተር ምስክር ውድድሩ እጅግ የጋለና ፉክክር የበዛበት እንደሆነ እናውቃለን፣ ሰምተናለን። ምናልባት በዳኞች አይን ውስጥ ትኩረት አግኝተውልኛል የምትያቸው ሀገር ቤት ውስጥ በነበርሽበት ጊዜ ያቀረብሻቸው የሚተሳተፍሽባቸው እንቅስቃሴዎች ምን ነበሩ? እሺ አመሰግናለሁ አካሙ። አይ ቲንክ ከሌሎቹ የተሻለ እንድመረጥ ያደረገኝ ይህ የማስበው በራስ ተነሳሽነት ያደረግኳቸው የተለያዩ ስራዎች ናቸው ብዬ አስባለሁ። እኔ ያለሁበት ትራክ ከአቤል የተለየ ነው። ሲቪክ ኢንጌጅመንት ይባላል እና ህብረተሰብ ላይ በምንሰራው ስራ ምክንያት የተመረጥን ሰዎች ያለንበት ትራክ ነው። ሶ እኔ የምሰራው ከኢንጆ ጋር የተያዘ ህብረተሰብ ጤና ጋር፣ ነጻ ህክምና መስጠት ጋር የተያዙ ስራዎች በሙሉ እንድመረጥ አድርጎኛል ብዬ አስባለሁ። በራስ ተነሳሽነት የምናደርጋቸው እንቅስቃሴዎች ፈንድሬዚንግ ኢቨንቶች ከምናሰፍሪበት ነበር በነበርኩበት ጊዜ የምሰራቸው የነበሩ አክቲቪቲዎች እንድመረጥ አድርጎኛል ብዬ አስባለሁ። እንግዲህ ሁለታችሁም በአሁኑ ሰዓት በማህበረሰብ ተኮር ምርምር ዘርፍ ስም ባለው ሮትገርዝ ዩኒቨርሲቲ ኒው ጀርሲ ውስጥ ትገኛላችሁ። ቆይታችሁ ምን ይመስል ነበረ? በነባር ተሰጧችሁ ላይ የጨመረው ነገር ምን አለ? የእስካሁንም ቆይታችሁን እስቲ ባጭሩ አስቃኙን። አቤል ወደ አንተ ልመለጽ እሺ፣ አመሰግናለሁ። ያው ከዚህ ምዕራት ከመምጣታችን በፊትም የተለያዩ ስራዎችን ስንሰራ ነበረ። ቀደም ሲል ለመጥቀስ እንደሞከርኩት እዚህ ከመጣሁ በኋላ እኔ በግል ያገኘሁት ነገር ቀጣይ የሚሰራውን ስራ ከኢትዮጵያ ውጭ በሌሎች አፍሪካ ሀገሮች ላይ የማስፋት እቅዱ ስላለኝ እዚህ ደግሞ ያገኘኋቸው አፍሪካውያን ወጣቶች እዚህ ያገኘኋቸው አፍሪካውያን ባለራዕዮች ጋር አብረን በመሆን ያለኝን ሀሳብ ወደ መሬት በደንብ ማውረድ እንድችል እጅግ ብዙ መደላደሎችን ፈጥሮልኛል ብዬ አስባለሁ። ሶ ይህንንም ነገር ለማስቀጠል ቀጣይነት እንዲኖረው ራስከርሽ ዩኒቨርሲቲ በተለያየ መልኩ እንደሚያግዘን ቃል ገብቶልናል። ስለዚህ እዚህ በመምጣት ያገኘሁት ነገር ከሌሎች ሰዎች ጋር ኔትወርክ የማድረግ ከአፍሪካውያን ወጣት ባለራዕዮች ጋር አብረን የጋራ ራዕይ የጋራ ሀሳቢ ዘንድ እንሰራ ረድቶኛል። እሱን ለመግፋት ወደ ውጤት ለማድረስ ደግሞ ተጨማሪ ስራዎችን እንሰራለን። አመሰግናለሁ። ዶክተር ምስክር ወደ አንቺ ልምጣና በእስካሁን ቆይታሽ ወደ ሀገር ቤት በምትመለሽበት ጊዜ እንድትተገብሪው መነሻ ወይንም የንሸጣ ምንጭ የሆኑ አሰራሮችን ወይም የትምህርት ሂደቶችን አይተሽውም? እሺ። ለእኔ በጣም ጎልቶ የታየኝ አንደኛ በጣም ብዙ ማሰብ እንዳለብን ብዙ አርቀን ለሀገራችንም ከሀገራችንም ደግሞ አልፈን ለአህጉራችን ለአፍሪካ ጭምር ብዙ ማሰብ እንዳለብን፣ ፕላን ስናደረግ በትንሹ መገደብ እንደሌለብን፣ ይሄ ድሪም ሀርድ ድሪም ቤግ የሚባለውን ነገር በጣም ተምሬያለሁ ብዬ አስባለሁ። ስለዚህ ስመለስ በትንሹ ሳይሆን ማስበው በጣም አርቂ አስፍቼ እንዳስብ አድርጎኛል። ሌላው ደግሞ ከአሜሪካን ሲስተም የተማርኳቸው እንደ ኔትወርኪንግ ላይ በደንብ ራስን ማስተዋወቅ ከሌሎች ጋር ወጣ ብሎ በደንብ ገፍቶ ስራችንን የማስተዋወቅ ነገር ከሌሎች አፍሪካን ሀገሮች ከመጡ ሰዎችም ከአሜሪካኖችም ያየሁት እሱን ነበር እና እሱን ይዤ እመለሳለሁ ብዬ አስባለሁ። ሌላው የተለያዩ ሊደርሽፕ ስኪሎች ላይ ራስን ለምሳሌ ማወቅ ላይ ለምሳሌ ሽንግዛችን ምንድን ነው የሚለውን ነገር፣ እንዴት የተለያዩ ፕሮፖዛሎች እንሰራለን፣ ግራንቶች እንዴት እናገኛለን የሚሉ ጠለቅ ያሉት ቴክኒካል ነገሮችንም አስተምረውናል እና እነሱ እነሱን ይዤ መለሳለሁ። ከቲሜ ጋርም ደግሞ እነዚህ ነገሮች ላይ ሰራበታለሁ ብያስባለሁ። እንግዲህ እነዚህ ነገሮች ተምሬያለሁ። አቤል ወደ አንተ ልምጣ። በአንተ መስክ ውስጥ የተለያዩ ቦታዎችን የተመለከትክ በተለያዩ ቦታዎች ላይ የሚገኙ ተቋማትን የጎበኘ ይመስለኛል። የተለያዩ ሰዎችንም አግኝተሃል። በእስካሁን ቆይታ የአንተ ቀልብ የያዙ የትኞቹ ጉዳዮች ናቸው? በመጀመሪያ እዚህ ረትገርስ ዩኒቨርሲቲ ለመመደብ ምክንያት የሆነ የምንሰራቸው ስራዎች ታይቶ ዩኒቨርሲቲው ደግሞ ስፔሻላይዝ ያደረገባቸው ሴክተሮች ታይተው ለዚህ አፕሮፕሬት ነው በሚል ነው ወደዚህ የተመደብ ነው። እዚህም ከመጣሁኝ በኋላ በጣም ብዙ የሚገራ ደግሞ የስራ ኃላፊዎች ጋር የመገናኘት የአሜሪካን ሲስተም ወደ ኢትዮጵያ ወይም ደግሞ ወደ አፍሪካ በምናመጣበት ጊዜ እንዴት ነው አዳፕት ማድረግ የምንችለው የሚሉ የተለያዩ ነገሮችን በትምህርት ለማግኘት ሞክሬያለሁኝ። ከዛ በዘለለ ደግሞ በቢዝነስ ሊደርሺፕ ላይ አንድ ሜንቶሮች ይመደቡልናል፣ በየሴክተራችን ያሉ ሜንቶሮች። እነዚህ ሜንቶሮች የእኛን ሀሳብ ተረድተው ሀሳባችን ወደ ተሻለ ደረጃ እንዲያድግ የሚያግዙን ሰዎች ናቸው። በእኔ በኩልም የተመደቡልኝ ሜንቶሮች ለእኔ ከምሰራው ስራ ጋር እጅግ በጣም አፕሮፕሬት የሆነ ድጋፍ የሚያደርጉልኝ ሰዎች ሆኖ አግኝቻቸዋለሁ። ግንኙነታችን ደግሞ እዚህ የሚቋረጥም አይደለም። ገና ሰፋ ያሉ ፕሮጀክቶችን ለቀጣይ አብረን መስራት የምንችልባቸውን ነገሮች እያመቻቸን ያለ ነው። በጣም ትልቅ ኦፖርቹኒቲ ነው የፈጠረልኝ ኔትወርክ ከማድረግ አንጻር። እንደዚሁም ደግሞ ቢዝነሱ የምንሰራውን ስራ ይበልጥ ሻይን እንዲያደርግ እየሰራን ያለ ነው። ስራ ጥሩ ቢሆንም ኢትዮጵያ ውስጥና እዛ አዲስ አበባ ላይ ብቻ መቅረት እንደሌለበት ማመን ችያለው። ወደ ሌሎች የአፍሪካ ሀገሮች በማውጣት ብዙ ስራዎችን፣ ብዙ ኢምፓክት በማምጣት ለህብረተሰቡም ተጠቃሚ ማድረግ የምንችልባቸው መንገዶች እንዳሉ ለማየት ችያለው። ያገኟቸው ሰዎች እጅግ በጣም ሪሶርስ ፉል ናቸው። በጣም ለቢዝነሱም ለእኔም እንደ ሀገርም ሊጠቅሙ የሚችሉ ሰዎች ናቸው። ኢትዮጵያውያንም ሆነው እዚህ ሀገር የተለያዩ ስራዎችን እየሰሩ ያሉ በእኔ በምሰራው ስራ ላይ በጣም የተሻለ ነገር የሰሩ ሰዎች ጋርም የመገናኘት እድሉ ገጥሞኛል። እሱም ሌላ ኦፖርቹኒቲ ነው። ወደ ሀገር ቤት ስንመለስ እንዴት አድርገን ያንን እናስቀጥላለን የሚለውንም ነገር መስመር እያስያዝን ነው። ሰው ያገኘሁት ነገር እጅጉን ጠቃሚ ሆኖ ነው ያገኘሁት እስካሁን። ቀደም ብላችሁ የጠቀሳችሁት አንድ ነገር አለ። ከሌሎች የአፍሪካ ሀገራት ከመጡ ወጣቶች ጋራ የመነጋገርና ሀሳቦችን የመለዋወጥ እድሉን አግኝታችኋል። በግላችሁ ከሰማችኋቸው የአፍሪካውያን ተሞክሮ እጅግ የተመሰጣችሁበት ይኖር ይሆን? በጣም ብዙ ኢንስፓይሪንግ የሆኑ ሰዎችን አግኝቻለሁ የሚሰሩ እና በተለይ ደግሞ የኛ ሲቪክ ኢንጌጅመንት ስለሆነ የተለያዩ ቻሌንጆች ላይ የሚሰሩ ስፔሻሊ፣ የሴቶች ይሄ ጀንደር ቤዝድ ቫዮለንስ ላይ የሚሰሩ ሰዎች በጣም በትልቅ ስኬል አድቮኬሲ ላይ የሚሰሩ ሰዎች ሶሻል ሚዲያን ተጠቅመው አፕሊኬሽኖችን ተጠቅመው የተለያዩ መልክቶችን የሚያደርሱ ሰዎች አግኝቻለሁ እና በጣም የሚገርመኝ ግን በሀገራቸው ብቻ የተገደቡ አይደሉም። ከሀገራቸው ወጥተው ስለ አፍሪካ ማሰብ የሚችሉ ሰዎች ነው ያገኘሁት። እና እነዚህ ለየት ያሉ ተሞክሮች ናቸው ብዬ አስባለሁ። አቤል፣ ወደ አንተ ልመለስና ወደ ሀገር ቤት በቅርቡ ትመለሳላችሁ። ከተመለሳችሁ በኋላ ደግሞ በዚህ ያገኛችኋቸውን ልምዶችና ትምህርቶች በተለያየ መንገድ እንዲተገብሩም ይጠበቃል። አንተ ከምትታወቅበት በተለይ ደግሞ ስነ ምህዳርን የጠበቀ ለሰዎች ጥቅም የሚሰጡ ቁሳቁሶችን በማዘጋጀት በመንደፍና በማምረት ዘርፍ ዙሪያ ምን ነገሮችን ለማድረግ አስበሃል? ለአድማጮችም ትንሽ አስታውሰን፣ ቀደም ብለህ የአንተ ከምትታወቅባቸው ስራዎች መካከል ። እሺ ያው የኔ ድርጅት ባምቡ ላብስ የተባለው ድርጅት ቀርቀሃን በመጠቀም የተለያዩ ፕሮዳክቶችን እናመርታለን። ከዚህም ውስጥ የቀርቀሃ ባይስክል፣ የቀርቀሃ ዊልቸር ተጠቃሾቹ ናቸው። ሌሎች ሌሎች ፕሮዳክቶችም አሉን። ይሄንን ቀርቀሃ የመረጥንበት ምክንያት ያው ያሉን ያለንን ሪሶርስ አንደርስታንድ በማድረግ ሪሶርስ መኖሩ ብቻ ሳይሆን የሜካኒካል ፕሮፐርቲውም ለተለያዩ ነገሮች መስራት የምንጠቀምበት ሆኖ ስላገኘሁት ይህንን ነገር ተጠቅሜ ያለንን ሪሶርስ ተጠቅሜ ያለንን ችግር መፍታት እችላለሁ። ሚሊዮኖች የመንቀሳቀሻ ማቴሪያል ወይም ደግሞ እጦት ምክንያት ሀሳባቸው እንዳይፈጽሙ እክል ፈጥሮባቸዋል እና እኔ የምሰራቸው ስራዎች ሀገር በቀል በሆነ ማቴሪያል፣ ሀገር በቀል በሆነ እውቀት፣ ሀገር በቀል የሆኑ ችግሮችን ደግሞ ራሳችን መፍታት እንዳለብን በማሰብ ነው። በዚህም ብዙ ሰዎች ተጠቃሚ ሆነዋል። ለወደፊትም ሰፋ አድርጌ ማድረግ መስራት ነው የማስበው ይሄንን ሀሳቤን ይሄ ስመጣ ወደዚህ ወደ ረትገርስ ዩኒቨርሲቲ በዚህ በማንዴላ ዋሽንግተን ፌሎሺፕ ሰባት መቶ አፍሪካውያን ተመርጠዋል የሚል ሀሳብ ቀደም ሲልም ለማንሳት ሞክሬያለሁ። ከዚያ ውስጥ ሰላሳ አምስት አካባቢ የምንሆን ኢትዮጵያውያንን ተመርጠን ወደ አሜሪካ ሀገር መተን ስልጠና በተለ የተለያዩ ኢንስቲትዩቶች ላይ እየወሰድን ያለ ነው። ሁሌም ሌሎች ከዚህ በፊት ያለፉ ፌሎዎች ሲነግሩን ኢትዮጵያዊ ሆነን መተን አፍሪካዊ ሆነን ተመለስን ብለው የሚነግሩን ነገር ነበርና እሱን አሁን በአካል ነው እኔ ሴንስ ያደረግኩት። ምክንያቱም ስመጣ የሆነ ነገር ይዤ አግኝቼ ተመልሼ የምሰራውን ስራ በተቻለ መልኩ መስራት እችላለሁ የሚል ሀሳብ ነበር ይዤ የመጣሁት። እዚህ ከመጣሁ በኋላ ግን ችግር መፍታት ያለብኝ የኢትዮጵያን ብቻ አይደለም አፍሪካ ውስጥ ያለውንም ችግር የመፍታት አቅሙ የመፍታት ኃላፊነቱ እኔ ላይ ነው ያለው። ስለዚህ የአፍሪካን ችግር መፍታት ያለብኝ እኔ ነኝ የሚል የአፍሪካዊነትም ስሜት ጭምር ይዤ እንድመለስ ነው የረዳኝ ሰው። በዚህም ከዚህ በፊትም እንደተናገርኩት ከኢትዮጵያ ባለፈ በሌሎች የአፍሪካ ሀገራት ላይ ብራንች አድርገን የመስራት ሀሳቡ ነበረን። እዚህ ከመጣሁኝ በኋላም ደግሞ ባገኘኋቸው ወጣት ወጣቶች አማካ አፍሪካውያን ወጣቶች አማካኝነት ይሄንን ህልሜን ለማሳካት በሩ የተከፈተልኝ ያክል ነው የተሰማኝና በጣም ትልቅ ደስታና ትልቅ ተነሳሽነት ነው አሁን ይሄ ለመመለስ የተዘጋጀሁት። ዶክተር ምስክር አንቺስ ወደ ሀገር በምትመለሽበት ጊዜ ምን ለመስራት አስበሻል? በተለይ ደግሞ ከምትታወቂባቸው ኃላፊነቶችና ስራዎች መካከል አንዱ በጎ ፈቃደኛ የሆኑ የህክምና ባለሙያዎችን በማስተባበር የምትሰጧቸው ስራዎች ነው። ስለ እሱ ስራ ስ በጥቂቱ ንገሪንና ከእሱ ጋር በተያያዘ ምን ነገሮች ለማድረግ እንዳሰብሽ ለአድማጮቻችን ንገሪልን። እሺ አታሙ እኔ የምሰራበት ድርጅት ዲቭ ሶሳይቲ ኢትዮጵያ ይባላል። የሎካሊ ሬጅስተር ሆነ በጎ ፈቃደኛ ስም ኤንጂኦ ነው። አንድ አመት ተኩል ሆኖናል ይሄን መስራት ከጀመርን። ሙሉ ለሙሉ በበጎ ፈቃደኛ ሐኪሞች የሚሰራ ስራ ነው። በየወሩ ነጻ ህክምና እንሰጣለን። ከሶስት መቶ እስከ አምስት መቶ ለሚሆኑ ሰዎች በአንድ ቀን ውስጥ ነጻ ህክምና እንሰጣለን። የኤች አይቪ ምርመራ ጨምሮ የላቦራቶሪ፣ የመድኃኒት መስጠት እንዲሁም ደግሞ የተለያዩ የልብ ህክምና ስክሪን ማድረግ እንደዚህ እንደዚህ ሰርቪሶች እንሰጣለን። እስካሁን ድረስ ወደ ሁለት ሺ አምስት መቶ የሚሆኑ ሰዎችን ትዊት አድርገናል። ባለፉት አንድ አመት ተኩል ውስጥ ወደ ስምንት መቶ የሚሆኑ በጎ ፈቃደኛ የህክምና ባለሙያዎችን ደግሞ አሳትፈናል። ኢቨንቶቻችን ላይ ወደ አስራ አራት የሚሆኑ የህክምና ኢቨንቶች ያዘጋጀ ነው። እንዲሁም ደግሞ የአእምሮ ጤና አድቮኬሲ ላይ ወይም ደግሞ ትምህርት ላይ የምንሰራለን። ስመለስ ይሄንን በሰፊው እንድሰራ ነው ኢንስፓየር ዶ የተመለስኩት ማለት ነው። ኒዶ አለ። በጣም አገራችን ውስጥ አቅም የሌላቸው ሰዎች ግን ህክምና የሚፈልጉ ብዙ ሰዎች አሉ። በተለይ ህጻናት፣ ሴቶች እና አረጋውያን ይሄን ይፈልጋሉ። ስለዚህ ከተለያዩ በጎ አድራጎት ድርጅቶች ጋር በሰፊው ይህንን እንድሰራ እንዲሁም ደግሞ የመንግስት አካላትን አፕሮች እንዳደርግ የተለያየ የግል ሴክተር ላይ ያሉ በሙሉ እንዴት አድርጌ በጋራ ምጥቼ መስራት እንደምችል ብዙ ተምሬበታለሁ። እስፔሻሊ ደግሞ እዚህ በነበርኩበት ጊዜ ፐብሊክ ሄልዝ ላይ የሚሰሩ የተለያዩ የመንግስት ባለስልጣናቶችን፣ የግል የኤንጂኦ ላይ የሚሰሩ ሰዎችን የማግኘት እድሉ ነበረኝና ከእነሱ ቤስት ፕራክቲስ የሚባሉትን ለማየት ያለው የትኛው ሰራ፣ የትኛው ሰራ፣ ምን ማድረግ እንችላለን ከዚህ ወስደን ልምድ ቀጥታ ወደ ኢትዮጵያ ደግሞ ምን ማምጣት እንችላለን የሚሉ ነገሮችን ማየት ስለቻል ተመልሼ በምንልበት ጊዜ ከአዲስ አበባ ውጭ ራሱ እንዴት አድርገን ማስፋፋት እንችላለን። በተለይ ተፈናቃዮች አሉን። ከአዲስ አበባ ውጭ በጣም የሕክምና ፍላጎት አለ። ስለዚህ በጎ ፈቃደኞችን ኢንጌጅ እያደረግን የተለያዩ ሴክተሮችን በጋራ እያመጣን እንዴት አድርገን መሻት እንችላለን የሚለውን ብዙ ተጨማሪ ሀሳቦች ይዤ ተመልሻለሁ እና ከቲሜ ጋር ስመለስ በሰፊው ዲስከስ አድርገን ስራችንን ደግሞ አስፍተን እንደምንቀጥል ተስፋ አደርጋለሁ። እጅግ በጣም አመሰግናለሁ ሁለታችሁንም። አቤል ሀይለ ጊዮርጊስ እና ዶክተር ምስክር ካሳሁን የዘንድሮው የማንዴላ ዋሽንግተን ፌሎሺፕ ተሳታፊዎች መካከል ናችሁ። በነበራችሁ ቆይታ የገበያችሁትን ቁም ነገር ለአድማጮች ስላካፈላችሁ በእጅጉ እናመሰግናለን። በተመሳሳይ በሌሎች ጊዜያት በሌሎች ፕሮግራሞች እንደምንገናኝ አስባለሁ። መልካም ቀን ይሁንላችሁ፣ እናመሰግናለን። የጅማ ዩኒቨርሲቲ ተማሪዎች የሰሩት የአፈር መመርመሪያ ማሽን ኬንያ ውስጥ በተካሄደ ዓለም አቀፍ ውድድር አንደኛ ሆኖ አሸንፏል። መሽኑ የአፈርን ባህሪ በመመርመር መሬቱ ምን አይነት አዝርዕት ማብቀል እንደሚችልና አፈሩ ምን አይነት ንጥረ ነገር እንደሚያስፈልገው ምክረ ሀሳብ የሚሰጥ እንደሆነ ተነግሯል። ዩኒቨርሲቲው መሽኑን ወደ አርሶ አደሮች ለማድረስ ከሚመለከታቸው ባለድርሻ አካላት ጋር እየሰራ እንደሆነ አስታውቋል። ገብረ ሚካኤል ገብረ መድህን ዘገባ አለው። ጥጋቡ አብርሃም ማሽኑን ከሰሩት ወጣቶች መካከል አንዱ ነው። በግብርናው ዘርፍ የተሰሩ አዳዲስ ቴክኖሎጂዎችን እያወዳደረ የሚሸልም ዓመታዊ ፕሮግራም በአፍሪካ እንደሚካሄድ ይናገራል። በኬንያ በዓለም ባንክ ድጋፍ በተዘጋጀው በዘንድሮ ፕሮግራም እሱና ጓደኞቹ በጅማ ዩኒቨርሲቲ የሰሩት ማሽን አንደኛ በመውጣት መሸለሙን ገልጿል። በጣም ትላልቅ ሀገራት የተሳተፉበት የነሱ ሰዎች ያሉበት ነው። ትላልቅ የዩናይትድ ኔሽን ኦርጋኒዜሽን የነሱ አካላት ያሉበት ነው። እዛ ላይ ሰፋ ያለ ጊዜ ወስደው ሲስተሙን አይተው ከገመገሙ በኋላ በአፍሪካ ኢትዮጵያ አሸነፈች የሚል ነገር ወጣ። እንግዲህ የኛ ስራ ማለት ነው የኛ ማሽን በዛ ላይ አንደኛውን አሸነፈች እዛኔ ያስታወቀ ይሄ ዲቫይስ እውነትም አፍሪካዊ ማሽን ነው አፍሪካን ያገናዘበ የአፍሪካን ሕዝብ ተጠቃሚን ያወቀ ማሽን ነው ብምል፣ እዛ ነው እንግዲህ አለመቅፉቅና እንድናገኝ የሆነው በኬንያ ናይሮቢ ላይ በዓለም ባንክ አስተባባሪነት በተዘጋጀ ውድድር ላይ ነው። ማሽኑን ከሰሩት ወጣቶች ሁለቱ የአርሶ አደር ልጆች መሆናቸውን የሚገልጸው የአርቲፊሻል ኢንተሊጀንስ ፕሮግራመር የሆነው ጥጋቡ አብርሃም ሐሳቡ የመጣው በ2012 ዓ ም እንደሆነና በ2013 ዓ ም ጥንስሱ ወደ ተግባር እንደተሸጋገረ ይናገራል። ይህን ማሽን ለመፍጠር የተነሳሱበትንም ምክንያት እንዲህ ያብራራል። ምን መስራት እንችላለን የሚለውን ነገር ከመጀመሪያ ዓመት አንስተን እናይ ነበረ። ከሁለተኛ ሶስተኛ ዓመት እያለን ስንሄድ ፕሮጀክቶች እንድንሰራ ይጠይቁናል። ስለዚህ ያ ምንድን ነው፣ ወደ ገበሬው ወደ ማህበረሰቡ ስንሄድ ምን ችግሮች አሏቸው የሚለውን ነገር እንድናይ አይን ከፈተ። ግብርና ደግሞ አንገብጋቢ ችግርም ነው። ግብርና ያለው ችግር ማለት ጉሮሮ የሚይዝ ችግር ስለሆነ ስንመረቅ አንድ የማህበረሰቡን ችግር ልፈታ የሚችል ነገር ይዘን እንውጣ በሚል ተስማምተን ክረምት ወደ ቤት ስንሄድ አሳይመንት ተሰጣጣን። እኔ ክፍለ ሀገር ነው የሚሄደው፣ እነሱ አንዱ የአዲስ አበባ ልጅ ነው፣ አንዱ ደግሞ ሌላም ክፍለ ሀገር መሄድ ነው። ስንሄድ ያየነው ችግር አለ። አሁን በአካባቢያችን ያየሁት አለ። ሰው የተለያየ ስም ይሰጠዋል። ብዙ ጊዜ ክሮፖች ይቃጠላሉ። አዘርት ከተዘራ በኋላ ይቃጠላል። ውጤቱ ፍሬ አማሳዩን ይቀራል። አንዳንዴ በጣም ያድግና በጣም ግን በጣም ያድግና መሸከም ሲያቅተው ይወድቃል። ሰው እንግዲህ በየአካባቢው የተለያየ ትርጉም ይሰጠዋል። ይሄ ምን አይነት ይሄ ነው አንድም ትሪጌር ያደረገኝ እንደ ሀሳብ ደረጃ። ስለዚህ መጀመሪያ ድራፍት ተሰራው ይ ነሳ የምንታወጣው ማለት ነው። እነሱም ራሳቸውን ይዘው መጡ። ተቀምጠን እኔም ራሴን ፒቻረኩላቸው ሶስት ነን። እሱም ራሱን ያመጡትን አወሩ። ይሄ ሚዛን ደፍቶ ተገኘ። የመጀመሪያ ዲግሪ ተማሪዎች እያሉ የፈጠራ ስራውን የጀመሩት ተማሪዎቹ ዩኒቨርሲቲው ብሩህ አእምሮ ላላቸው ተማሪዎች የሚሰጠው የማበረታቻ እድል ተጠቃሚዎች ነበሩ። ይህን እድል ሲያገኙ የፈጠራ ስራቸውን አጠናክረው እንደቀጠሉበትም በዩኒቨርሲቲው የቴክኖሎጂ ኢንስቲትዩት የሳይንስ ዳይሬክተር ኢንጂነር ኤፍሬም ዋቅጀራ ይገልጻሉ። ብሪሊያንት አይዲያ ያላቸው ተማሪዎች አሉ። ነሰሰር ትልቅ ግሬድ ያላቸው ማለት አይደለም እና እነዚህ ብሪሊያንት ተማሪዎችን አስቀርተን ሁለተኛ ድግሪያቸውን እንዲሰሩ የምናደርገበት ዘዴ አለን። አሁን በተጨማሪ በጅማ ዩኒቨርሲቲ ነው። በዛ ሁለቱ ከዛ ግሩፕ ቀርተው ሁለተኛ ዲግሪ ትምህርት ሰጥ ናቸው። እነዚያ ልጆች በትምህርታቸው በተጓዳኝ ይህን ስራ ያዳበሩት ስራውን በመቀጠል ጥሩ ደጃ ያደርሰውታል። ማሽኑን የፈጠሩት ወጣቶች ትምህርታቸውን ካጠናቀቁ በኋላ ማሽናቸውን ወደ ስራ ለማስገባት ሌሎች ፈጠራዎችንም ለማከናወን የሚያግዝ ኦሚሽቱ ጆይ የሚባል ድርጅት አቋቁመዋል። ማሽኑን በማስተዋወቅ ረገድ አብሯቸው የሚሰራ ደቦ ኢንጂኒየሪንግ የተባለ አጋር ኩባንያም አላቸው። የደቦ ኢንጂኒየሪንግ ስራ አስኪያጅ እና በጅማ ዩኒቨርሲቲ የቴክኖሎጂ መምህር አቶ ጀርሚያ ፈይሳ እንደሚሉት ማሽኑ የአፈር ናሙና በመውሰድ በአጭር ጊዜ ውስጥ ባህሪውን ይተነትናል። የአፈር ሳንድሉን ወስዶ ይህ አፈር ጣባውን ከነገረ በኋላ ምን መትከል እንዳለበት ይሄ ይሄኛው ለዚህ ይሆናል ብለው ምክረ ሃሳቢን ጨምሮ ይሰጣል ማለት ነው። ይሄኛው ቴክኖሎጂ ከዚህ በፊት የአፈር ባህሪን ለመመርመር ናሙና ሲወሰድ የነበረው ከተለያዩ ቦታዎች ሳይሆን ከአንድ ቦታ ነው የሚሉት አቶ ጀርሚያ፣ የሚሰጠው ምክረ ሃሳብም ለሰፊ የእርሻ መሬት ወካይ እንዳልነበረ ይገልጻሉ። ይህ መሳሪያ ግን ይህን ችግር እንደሚፈታው ያብራራሉ አንድ ሳምፕል ከሆነ ሰፈር ወይ ከኔ ቦታ ይወሰድ እና ወደ ላብራቶሪ ሄዳል። ላብራቶሪ ውስጥ ብዙ ጊዜ ከፈጀ በኋላ የምርምር ውጤቱን ጊዜ ብዙ ጊዜ ከወሰደ በኋላ ያገኛሉ። ያ ደግሞ ጊዜም ከመፍጀት አልፎ ሳምፕል ወይ ደግሞ ናሙናውን ሲወዝኑ ከአንድ ቦታ ነው፣ እና ትንሽ አፈር ነው የሚወሰደው። ያ ሙሉ በሙሉ የዛ አፈር ጸባይ ይገልጻል ማለት አይችልም። ይሄኛው ማሽኗ ትንሽ ናት። ለመንቀሳቀስ የሚመች ነው። ከሞባይል አፕሊኬሽኖች ጋር ትግሬት ሆኖ የሚሰራ ነው። ከዛ ላቡን በትንሽ ደቂቃ ውስጥ ከየተለያየ ቦታ ወስዶ ስለዛ ምርምር፣ ስለዛ ውጤት፣ ስለአፈሩ ጸባይና ምን ማድረግ እንዳለባቸው የምክር ሀሳብ ጋር ይሰጣቸዋል ማለት ነው። ማሽኑ አፈሩን በፍጥነት መርምሮ ለመሬቱ ተስማሚ የሆነው አዝርዕት ወይንም ተክል ምን እንደሆነ ይለያል። አፈሩ ምን አይነት ንጥረ ነገር እንደሚጎድለውም ያስረዳል፣ ይላል ጥጋቡ አብርሃም። ፈጣን የአፈር መመርመሪያ ማሽን ናት። ማሽኗ ምንድን ነው የምታደርገው? ከእርሻ ናሙና ወስዳ ከአምስት ደቂቃ ባነሰ ጊዜ ውስጥ አፈሩን መርምራ ለዛ አፈር ተስማሚ የሆነውን አዘርት ትነግራለች። ይሄን ብትዘራ በጣም ውጤታማ ልትሆን ትችላለ ብላ ትነግራለች። ከዛ በተጨማሪ ደግሞ ያን በውስጡ ላይ መጀመሪያውኑ ፋርትላይዘሩ ወይም ማዳበሪያው ከመጨመሩ በፊት ሚያ እንዳለ ትለያለች አፈር ውስጥ። ስለዚህ ከለየች በኋላ ይህን ያህል ብቻ ጨምር፣ ጭራሽ ነው የሚያስፈልገውን አያስፈልግህም ማዳበሪያ ትላለች። ለአንድ የእርሻ መሬት የሚስማማ የአዝርዕት አይነት ከተለየና አፈሩ ያንን አዝርዕት ወይንም ተክል ለማብቀል ምን አይነት ንጥረ ነገር እንደሚያስፈልገው ከታወቀ ምርታማነት ላይ መሻሻል እንደሚኖርም ጥጋቡ አብርሃም ይናገራል። ይሄን ብትዘራ፣ በቆሎ ብትዘራ፣ በቆሎ ለአንተ ማሳ ተስማሚ ነው ብሎ ነግሮናል። በቆሎ የምፈልገው ደግሞ ማዳበሪያ አማውንት አለ፣ ደረጃ አለው፣ ያን ነግሮናል። ስለዚህ ያን በምፈልገው ደረጃ ስንሰጥ ፕሮዳክቲቪቲውን በጣም ከፍ ያደርገዋል ማለት ነው። አርሶ አደሩ ማሽኑ በሚሰጠው ምክር ሀሳብ ሳይስማማ ቀርቶ ሌላ አዝርዕት መዝራት ቢፈልግ እንኳን ይህን ለማድረግ አርሶ አደሩ አፈሩ ላይ ምን አይነት ንጥረ ነገር ወይም ማዳበሪያ መጨመር እንዳለበት ማሽኑ ሐሳብ ይሰጠዋል። ከዚህ አልፎም ማሽኑ በአንድ የእርሻ መሬት ላይ ከአፈሩ ባህሪ ጋር አብሮ የሚሄድ ከዚህ በፊት ያልተለመዱ አዳዲስ አዝርዕት እንዲዘራበት ምክረ ሐሳብ ሊሰጥ እንደሚችል ይናገራል ጀርሚያ ባይሳ። ከዚህ በፊት ያልሞከሩት ያልዘሩትን ዘርቶ ውጤታማ ሊያደርጋቸው የሚችል በቀላሉ ብዙ ጥቅሞችን አንድ ላይ የያዘው ማሽን ማለት ነው። ማሽኑ የግብርና ምርታማነትን ለማሻሻል የተሰራ በመሆኑ ለአጠቃቀም ምቹ እንዲሆን ተደርጎ እንደተዘጋጀና በትንሽ የተግባር ስልጠና አርሶ አደሮች የሚጠቀሙበት አይነት እንደሆነ ባለሙያዎቹ ይናገራሉ። የአፈር መመርመሪያ መሳሪያው በጅማ አካባቢ ተሞክሮ ውጤታማ እንደሆነ ቢረጋገጥም አሁንም በርከት ባሉ ሌሎች ወረዳዎች ተጨማሪ ሙከራዎችን በማድረግ በታሰበው ደረጃ ምርታማነትን ማሻሻል ይችል እንደሆነ ለማየት እንሰራለን ብለዋል። ኢንጂኒር ኤፍሬም ዋቅጅራ ማሽኑን በማባዛት ወደ ገበያ ለማቅረብም የጅማ ዩኒቨርሲቲ ከተለያዩ አካላት ጋር እየሰራ ስለመሆኑ ተናግረዋል። ሌሎች ይህንን የሚረዱ ድርጅቶች ሊሆኑ ይችላሉ። ለማገናኘት ስራ እየሰራ ነው። ዘመናዊ አበባ እርሻ ያላቸው እና ከውጭ ሀገር በተለይ በዚህ በግብርና ስራ ላይ በአበባ እርሻ ግብርና ላይ የተሰማሩ ሃሳቡን አጋርቻቸዋለሁ በጣም ደስ ብሏቸዋል። ለማየት ይህን የፈጠራ ውጤት ለማባዛት አቅም ከተገኘና ባለሀብቶችና ድርጅቶች ከተባበሩ መሳሪያውን በብዛት በማምረት ከኢትዮጵያ አልፎ ወደ አፍሪካ ገበያ ለመግባትም እቅድ እንዳለ ለማወቅ ችለናል። ለአሜሪካ ድምፅ ገብረ ሚካኤል ገብረ መድህን አዲስ አበባ የምትከታተሉት ከአሜሪካ ድምጽ ራዲዮ ጣቢያ ከዋሽንግተን ዲሲ የሚተላለፈውን የእሁድ ምሽት ፕሮግራማችን ነው። ዝግጅታችን እስከ አራት ሰዓት ይቀጥላል። አብራችሁን እንድትቆዩ በድጋሚ እንጋብዛለን። በፕሮግራሞቻችን ዙሪያ አስተያየት ወይም ጥያቄ ሲኖሯችሁ እንደምን እንደምታገኙን አንድ አፍታ እናስታውሳችሁ።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 በኢንስታግራም እና ዩቲዩብ አውታሮች ላይም እንገኛለን። አስተያየትና ጥቆማ ሲኖራችሁ ተዘዋዋሪው ስልክ መስመራችን 2022059942 የውስጥ መስመር 14ን ተጠቅማችሁ አስተያየታችሁን በድምፅ በተቀረጸው መመሪያ መሰረት አኑሩልን ወይም ደግሞ የመደመር ምልክትና አንድ ቁጥርን በማስቀደም በዋትሳፕ ቁጥራችን 202255505 ላይ መልእክታችሁን በድምፅ ቀርጻችሁ አስቀምጡልን። ሆርን አት ቪኦኤ ኒውስ ዳት ካም ላይ ደግሞ የኢሜይል መልእክቶቻችሁን ልታደርሱን ትችላላችሁ። የአሜሪካ ድምፅ ቪኦኤ አድማጮች፣ እዚህ ጋር አንድ ሙዚቃ ልጋብዛችሁና ወደ ቀሪዎቹ ቅንብሮቻችን እናልፋለን። የጃኖ ባንድን ከተራራው ማዶን ይዤላችኋለሁ።

choose a high might one, might

የእሁድ ምሽት መሰናዶቻችንን ስንቀጥል ቁንጅና ተስፋዬ ከአዲስ አበባ ዩኒቨርሲቲ በስነ ህንፃ የተመረቀች ወጣት ስትሆን ከምርቃቷ በኋላ ባሉት ያለፉት አምስት ዓመታት ጊዜ ግን ቁንጅና በሚል በምትሰራቸው የልብስ ዲዛይኖቿ ታዋቂነት እያተረፈች የመጣች ወጣት ዲዛይነር ነች። ከጋቢና ቪኦኤ ጋር ያደረገችው ቆይታ ቀጥሎ ይቀርባል። የሁለተኛ ዓመት የዩኒቨርሲቲ ተማሪ ሳለች በክረምት ወቅት ቤት ውስጥ በነበረች የልብስ አሻንጉሊት ላይ የተለያዩ ጨርቆችን እንደተሰፋ ልብስ እያያያዘች በፌስቡክ ገጿ ማጋራት መጀመሯን ትገልጻለች ቁንጅና ተስፋዬ። ይሄ ሙከራዋ ደግሞ አሁን ቁንጅና የተሰኘውን የንግድ መለዮ እንዲፈጠር መሰረት የጣለ ነበር። የአክስቶቼ ልጆች ቡቲክ ነበራቸው እና እኔ ኢንትረስቲን ወይም ፍላጎቴን አይተው መንከን ወይም ይሄ ልብስ መስሪያ አሻንጉሊት እሷን ከወገብ በላይ ነበርች እና እሷን ሰጡኝ እና ክረምት ላይ እሷ ላይ ብትን ጨርቅ ካገኘውም፣ በብትን ጨርቅ ካልሆነም ደግሞ አሮጌ ልብሶችን ምናምን እየቀዳደድኩ ሰራ ነበረ። አንቺ እዛ ላይ ያው ስፌት ስለማልችል በፒን እያያ እስኩይዛው ላይ እየሰፋውኝ ምናምን መስራት ጀመርኩኝና እሱን ፌስቡክ ላይ ሼር አድርጌው ነበረ። ኦልሞስት የተሰራል ነው የሚመስለው ግን በቃ ጀስት ሼር ለማድረግ አደረግኩት። ከዛ አክስቴ ስዊድን ሀገር ናትና እሷ አየችው እና ጠየቀችኝ። ማለት የተሰፋ ልብስ ይመስለው እንደዚህ ቁመቱንም ከስር የሆነ ነገር አድርጌበት ምናምን ረጅም ቀሚስ ነገር ነው የተሰራ ይመስላል። ስለዚህ በጣም ገርሞ አጠየቀችኝ እና እኔ እኮ መስፊያ የለኝም እና ዝም ብዬ በእጅ አያይዞ ነው አልኳት እና በጣም ገረማት። ከዛ በቃ ትንሿ ማሽን አለች ጠላ ላይ የምትቀመጥ እንዲሁ እቤት ውስጥ በስጦታ ባገኘችው የልብስ ስፌት መኪና የተጀመረው ልምምድ ከአዲስ አበባ ዩኒቨርሲቲ በምህንድስና ልትመረቅ ጥቂት ወራት ሲቀራት፣ ደግሞ የአፍሪካ ሞዛይክ የፋሽን ልምምድ መርሃ ግብርን እንድትሳተፍ እድሉን ከፈተላት። አራተኛ አመት ስገባ እኔ ኮንስትራክሽን ማኔጅመንት ነው የተማርኩት ልደታ ህንፃ ኮሌጅ እና አራተኛ አመት ላይ ኢንተርንሽፕ ጊዜ ነበረን ስድስት ስለዚህ ከክረምት ጀምሮ ጊዜ ነበረኝ፣ ትርፍ ጊዜ ያው ሙሉ ክላስ እንደምንገባው ጊዜ ስለማይወስድ ማለት ነው። ስለዚህ ተመዘገብኩኝና ፋሽን ዲዛይን ለመማር ገባውኝ። ስለዚህ እሱ አሁን በጣም እሱ ደግሞ በጣም በቃ እንደዛ ደስ ብሎኝ አያውቅም ስማር። ትርጁን ነገር ስትማሪ በቃ በጣም የተለየ ነው ማለት እንዴት አቴንሽን እንደምትሰጪ ክፍል ውስጥ እንዴት አስተማሪዎቹን እንዴት እንደምታዳመጫቸው ጥያቄ እንደምጠይቂያቸው እንዴት ራሱ ኢንትረስትድ ሆነሽ እንደምትማሪ ማለት በጣም የተለየ ነው። እና ሶ በዛ ታይም ላይ ተማርኩኝ ዲዛይኒንግ። ስለዚህ ልክ እዛ ዲዛይኒንግ ከተማርኩ በኋላ ይሄ ቁንጅና የሚለውን ብራንድ ኦልሬዲ ፌስቡክ ላይ ከፍቻው ነበረ ካምፓስ እንደገባው ጀምሮ ሰው ትንሽ ፋሚሊር እንዲሆን ዝም ብዬ የምሞክረውን ነገርም ሼር ለማድረጊያው ለገበያ የሚበቃ ሆኖ ምናምን ሳይሆን ግን በቃ ይሄን እየሰራው ነው፣ እዚህ ላይ ነው ያለሁት ለማለት እዛ ላይ ፖስት አደረገው ነበር። ከስልጠናው ከማህበራዊ ድረገጾች እና ከደንበኞች ከምታገኛቸው ምላሾች ዕለት ዕለት እራሷን እያሻሻለች የመጣችው ቁንጅና በአራት ዓመታት ጊዜ ውስጥ ከሌላ ባለሙያ ጋር ጥምረት በመፍጠር የራሷን መደብር መክፈት እንዲሁም ለውጭ ሀገር ገበያ ምርቶቿን ማቅረብ መጀመሯን ነው የምታስረዳው። ስለዚህ ኦልሬዲ አይ ቲንክ አንድ ሁለት ዓመት ፔጁ ፌስቡክ ላይ ነበረ። ስለዚህ ከዛ በኋላ ደግሞ ልክ ከተማርኩኝ በኋላ በደንብ ኮሌክሽን እየሰራው ጓደኞችም እያስለበስኩ ራሴም እየለበስኩ እና ፎቶ እየተነሳን እዛ ላይ በቃ ፌስቡክ ላይ በደንብ እንትን ማድረግ ጀመርን፣ ሼር ማድረግ ጀመርን። ጓደኞች የሚያግዙኝ ነበር። እነሱም ሼር ሲያደርጉ የሆነ ያህል ሰው ማየት ችሎ ነበረ። ስለዚህ እንደዛ ነው ቁንጅና የሚለው ብራንድ የተመሰረተው እና በስም የሚያረኩበት ምክንያት ብዙ ጊዜ ከራሴ ጋር የተገናኘ ኮንሰፕት ወይም ሀሳብ ነው የምጠቀመው እንደ ኢንስፓሬሽን አንድ ኮሌክሽን ስሰራ እና ስለዚህ አይ ቲንክ ከኔ በላይ ወይም ከስሜ በላይ ሊገልጸው የሚችል ስለሌለ ብራንድንም ቁንጭ እናልኩት። እንዳልኩሽ አራተኛ አመት በቃ ልክ ከተማርኩ በኋላ ነው በደንብ መስራት የጀመርኩት እና እዛው ጓደኞችም ትምህርት ቤት ባሉ በማቃቸው ልጆች ምናምን እዛው መሸጥ ጀመርኩኝ። ትንሽ ክላሴን ልክ እንደጨረስኩኝ የኮንስትራክሽን ማኔጅመንት ቀጥታ ከአንድ ሌላ ዲዛይነር ጋር አንድ ላይ ሆነን ቦርሳ የሚሰራ ዲዛይነር፣ ከሱ ጋር ሆነን ሱቃችንን ከፈትን። ስለዚህ አሁን ሙሉ ለሙሉ እሱ ላይ ነው ፎከስ አድርጌ የምሰራው ሌላ ደግሞ አሁን በቅርቡ ዩኤስኤ ማርኬት የሆነ ያህል ሳምፕል ልከን በዌብሳይታችን እየሸጥን ነው። ቁንጅና ከዚህ ቀደም በተለያዩ ጊዜያት ስራዎቿን ለእይታ ያበቃች ሲሆን የምትሰራቸው ልብሶች የራሳቸው የሆነ መልእክት እንዲሁም በውስጧ ያለውን ፍርሃት፣ ጥያቄና ጉልበት እንዲያሳዩ እንደምትሻና ይህንን በስራዎቿ ላይ ለማካተትም ረዘም ያለ ጊዜ የሚወስድ መሆኑን ትገልጻለች። ምን ልስራ ብዬ ቀድሜ ተጨንቄ ሳይሆን ብዙ ጊዜ ውስጤ በጣም የሚመላለስ ሀሳብ ካለ እሱ ሀሳብ ላይ ተመርኩዞ ነው እሱን አሳድጌ ወደ ኮሌክሽን ማደርገው። በየሆነ ጊዜ አንዴው እንትን ያጋጥመኛል። አሁን እንዴት ነው በጣም መስራት የሚፈልገው ነገር መሆን የሚፈልገው ነገር ዲዛይን ዲዛይን ነው ከህፃንነት ጀምሮና እሱን እየሰራሁኝ እንዴት ነው ጥሩ ፊድባክ ጥሩ ምላሽ እየተሰጠኝም እኔ በቃ የሚቻለኝን እየሰራሁ አይመስለኝም ሁሌ እሱን ካለፍኩኝ በኋላ ብዙ ጊዜ በጣም ጥንካሬ እና በራስ መተማመኔ በጣም ጨምሮ ነው የምወጣው ይሄ ሀብት የሚያደርገው በረጅም ጊዜ አንዴ ነው ግን ልክ ስወጣ በቃ ማንነቴን ካሬን ምናምን እዛ ሞመንት ውስጥ ወይም እዛ ቦታ ውስጥ እያለሁኝ እነዚህን ነገሮች ሁሉ እንዴት ነው ወደ ውስጥ አስገብቼው አምኜው ነው ጨርሼ ፕሮሰሱ መወጣ ብዙ ጊዜ ከባድ ነው ማለት በቃ ምን ይሉኝ ይሆን? ሌላው ሰው ይሄን ነገር ሼር ላያደረገው ይችላል ምናምን ስለሚባል እና አንዴ ግን በቃ ይሄን ነገር ስናገር አንቺ ብቻ አይደለሽም እና እንደዚህ በጣም ትልቅ ቦታ መድረስ የሚፈልግ እስፔሻሊ ይሄ የጥበብ ስራ ላይ ያለ ሰው ብዙ ሰው ሼር ያደርገዋል። ይሄን ነገር ና ኦኬ፣ ይሄን ነገር ሌላም ሰው ሼር የሚያደርገው ከሆነ ይሄን ነገር ለምን ወደ ላይት ወይም ወደ ብርሃኑ አላወጣውም እና ማለት ሌላውም ሰው እንዴት ነው ከኔክትድ ወይም የተገናኘን አይነት ስሜት እንዲሰማው በቅርቡ ዑደት የተሰኘ ስራዋን ለማቅረብ ደፋ ቀና የምትለው ቁንጅና ዑደትን ከቢራቢሮ የሕይወት ዙረት እንዲሁም የራሷ ውስጣዊ እድገት ላይ በመመርኮዝ ልትገልጸው እንደቻለች እንዴት አስረዳለች። ሶስቱን ስቴጅ በዚህ አይነት ከኔ ጋር በዚህ አይነት አገናኝቼ ነው የሰራሁት እና ዲዛይኖቹም ልብሶቹም ላይ ሶስቱን ስቴጅ። አሁን ለምሳሌ የመጀመሪያውን ስቴጅ ዳርክ ነው ያደረኩት፣ ቢካዝ ይሄ ቀይ እና ቀይ ውስብስብ ክር የተጠቀምኳቸው አሉ። የሚቀጥለው ስቴጅ ደግሞ ሼሉን ወይም ይሄ መሀል መሀል ላይ እንትን አለው መስመር አለው ወደ ውስጥ ያሳያል። ስለዚህ እኔም የተጠቀምኩት ጨርቅ ወደ ውስጥ የሚያሳይ የእሱን የሼሉን እንትን የሚመስል እና ሸፈንፈን ያሉ እንደሱ አይነት እንትን ውስጥ ኦልሞስት የተከተቱ አይነት ነገር ማለት ነው። የመጨረሻው ስቴጅ ኦሬንጅ፣ ብርቱካንማ፣ ቀይ፣ ትንሽ ጥቁር እንደሱ አድርጌ ነው የመጨረሻውን እንትን የሰራሁት። የቁንጅና ዲዛይን መስራች ዲዛይነር ቁንጅና ተስፋዬ በአፍሪካ ምርጥ ተስፋ የሚጣልባቸው ዲዛይነሮች ሽልማትን እንደ አውሮፓውያን አቆጣጠር በ2017 ዓ ም ልትቀዳጅ የቻለ ሲሆን አዲሱ ስብስቧን በቅርቡ ለእይታና ለገበያ እንደሚቀርብም አስታውቃለች። ከአሜሪካ ድምጽ ለተጠናቀረ ዘገባ ኤደን ገረመው ከዋሽንግተን ዲሲ ቀጣዩ የእሁድ ምሽት ዝግጅታችን ደግሞ ወዲህ ወደ ዩናይትድ ስቴትስ ይመልሰናል። በቅርቡ በተካሄደው የሰሜን አሜሪካ የኢትዮጵያውያን የስፖርት ፌዴሬሽን ፌስቲቫል ላይ ከተገኙ የክብር እንግዶች መካከል አንዱ የኢትዮጵያን ብሔራዊ ቡድን ለታሪካዊ ድል እያበቁ የሚገኙት አሰልጣኝ ውበቱ አባተ ናቸው። አሰልጣኝ ውበቱ በሜሪላንድ በነበራቸው ቆይታ ከዝግጅት ክፍላችን ጋር አጭር ጭውውት አድርገዋል። በተለይ ትውልደ ኢትዮጵያውያን የኢትዮጵያን የእግር ኳስ በማሳደግ ረገድ ሊጫወቱት የሚችሉትን ሚና አስመልክተው ሀሳባቸውን አካፍለዋል። የእግር ኳስ ስፖርት ተሰጥኦ ያላቸው ታዳጊዎችም ሕልማቸውን ለማሳካት ምን ማድረግ እንዳለባቸው ሙያዊ ምክራቸውን ለግሰዋል። ሀብታሙ ስዩ አነጋግሯቸዋል። አሰልጣኙ ውበቱ ዛሬ ያገኘው ኢትዮጵያውያን በሰሜን አሜሪካ በሚያቀርቡት ዓመታዊ የስፖርትና የባህል ፌስቲቫል ላይ ነው። እስካሁኑ ቆይታ ምን ይመስል ነበረ? እዚህ ያለውን የስፖርት መንፈስና ወንድማማችነት እንዴት አየኸው? ያ ከመክፈቻው ቀን ጀምሮ ነበርኩኝ። በስፖርቱም በባህሉም በጣም ደስ የሚል ድባብ ነው የነበረው ከመጣው ጊዜ ጀምሮ ህዝቡ መካከል ያለውን ፍቅር፣ ስፖርታዊ ውድድሩን ሁሉንም ታድሜ ያለውኝና በጣም ደስ ብሎኛል። እንደው ከእስካሁኑ እንቅስቃሴ የተለያዩ ቡድኖች እዚህ ሲንቀሳቀሱ አይተሃል። ምናልባት ለኢትዮጵያ ብሔራዊ ቡድን ተስፋ ያለው ሰው አይተህ ይሆን? አዎ፣ ማለት ከአቅም አንፃር ጥሩ ጥሩ ልጆች አሉ። ያው ለኢትዮጵያ ብሔራዊ ቡድን ለመጫወት የፓስፖርት ጉዳይ ካልሆነ በስተቀር ተስፋ ያላቸው ወጣቶች ና ይቻለ አሰልጣኝ ውበቱ እንደሚታወቀው ከአንድ ቡድን ጀርባ የተለያዩ ድጋፎች ትልቅ ውጤትም እንዲያስመዘግብ ያደርጉታል። በዚህ ሀገር ውስጥ የሚኖሩ ኢትዮጵያውያን ለኢትዮጵያ ብሔራዊ ቡድንም ሆነ ለኢትዮጵያ የእግር ኳስ እድገት በምን መልኩ ነው አስተዋጽኦ ሊያበረክቱ የሚችሉት? ትክክል፣ ና ያው መጨረሻው ላይ 11 ለ11 ገብተ ተጫዋት እንጂ እነዛን 11 ለመፍጠር ብዙ ብዙ ስራ የሚሰሩ ስራዎች በርካታ ናቸው። እግር ኳስ ደግሞ ብዙ ሁሉም ነገር ያስፈልገዋል። ሁሉም ሕክምናው፣ ምግቡ፣ ሜዳ ዝግጅቱ፣ ሎጂስቲክ፣ ሁሉም ነገር ያስፈልገዋል። ስለዚህ ሞራሉ፣ በሁሉም ነገር እዚህ ብዙ ፖቴንሻል አለ። አሁን ያለ ነው አንድ የዩኒቨርሲቲ ሜዳ ውስጥ ነው፣ እና በዚህ ነው ያህል ፋሲሊቲ በትልቅ ደረጃ ትልቅ ውድድር ማዘጋጀት የሚችል ሜዳ ውስጥ ነው ያለ፣ ነው የዩኒቨርሲቲ ሜዳ ውስጥ ሰባ ሺህ ሰው የሚይዝ ሜዳ ይህን ስታይ እኛ ሀገር ደግሞ በርካታ ነገሮች ይጎሉናል። ስለዚህ ከአቅምም አንጻር ከሙያም አንጻር ተቀራርቦ መስራት የሚቻልበት እዚህ ያለው ዲያስፖራ አገር ውስጥ ካሉ ፌዴሬሽኖች ጋር በመነጋገር የሀገሪቷን እግር ኳስ ለማሳደግ በሰው ሀይልም በማቴሪያልም በሌሎች ነገሮችም ተጋግዘን ብንሰራ የመቀራረብ ክፍተት ያለ ይመስለኛል። እሷን ድልድይ መፍጠር የሚቻል ቢሆን እዚህ ያለውም ህዝብ እንደምታየው ስቲል ከአገሩ ጋር ነው ያለውና ያለ መገናኘት ይመስለኛል። ያን ድልድይ በመፍጠር የተሻለ ነገር ማድረግ ይቻላል ብዬ አምናለሁ። ከሰሞኑ የኢትዮጵያ ብሔራዊ ቡድን ከግብፅ ብሔራዊ ቡድን ጋር በነበረው ጨዋታ የተጎናጸፈው ድል የብዙዎቹ መነጋገሪያና የብዙዎቹ የደስታ ምንጭ ሆነዋል። በቀጣይ ጨዋታዎች ለሚኖረው ዝግጅትና በእናንተ በኩል ለሚጠበቀውም ኃላፊነት ግን የጃዞር ጫናና ኃላፊነት የጣለባቸው ይመስለኛል። ያላችሁ ዝግጅት ምን ይመስላል? ይሄ የተነሳሳው የእግር ኳስ አፍቃሪውን ስሜትና ድጋፍ ለማስቀጠል በእናንተ በኩል ምን አይነት ዝግጅት እያደረጋችሁ ይገኛል? እንዳልከው ትክክል ነህ። ከግብፅ ጨዋታ በኋላ የተመዘገበውን ውጤት ተከትሎ ብዙ ከኛ ብዙ የሚጠበቅ ነገር እንዳለ ከምታየው ነገር መረዳት ትችላለህ። ህዝቡ ባገኘህበት ቦታ የሚሰጥ ሞራል፣ ደስታው ተጨማሪ ስራዎችን እንድትሰራ ነው የሚያደርግ። በሌላ በኩል ደግሞ ሌላ ተጋጣሚዎቻችንም ይህንን ጨዋታ በማየት የተመዘገበውን ውጤት በማየት ለእኛ የሚኖራቸው ግምት ከዚህ በፊት ከነበረው ከፍ ይላል። ስለዚህ ይህንን ለመወጣት ብዙ መስራት እንዳለብን ነው የሚገባኝ። እንደው በዛ በተፈጠረው ነገር ብቻ ላይ እንትን እያልን ጊዜ እያጠፋን እየደከምን ስለ እሱ ብቻ በመነጋገር ከማሳለፍ ይልቅ ከመጀመሪያው ቀን ጀምሮ በቀጣይ ስለሚኖሩን ጨዋታዎች አቅደን እየተንቀሳቀስን ነው። እንግዲህ አሁን በቅርቡ ከደቡብ ሱዳን ጋር የቻን ውድድር አለን፣ የማጣሪያ ውድድር። ለእሱ ተጫዋቾችን ጠርተናል። ከነገ ጀምሮ ወደ ሆቴል ይገባሉ። እንግዲህ ለሁሉም ጨዋታዎች ትኩረት በመስጠት አሁን የተጀመረውን ነገር ለማስቀጠል ጥረት እናደርጋለን። በራዲዮም በቴሌቪዥን የሚተላለፍ ዝግጅት ነው። የሚከታተሉ ኢትዮጵያውያን ህጻናቶች አሉ። በጨርቅ ኳስ፣ ቁሳቁስ ባልተሟላበት ሁኔታ ለእግር ኳስ ያላቸውን ፍቅር ለማሳየት የሚጥሩ፣ የኢትዮጵያ ብሔራዊ ቡድን ውስጥ ታሪክ መስራት የሚፈልጉ ልጆች አሉ። ህልማቸውን ለማሳካት ከታሪክ ውስጥ አንድ ተጋሪ ለመሆኑ ምን ማድረግ ነው ያለባቸው? እንዳልከው እግር ኳስ ታች ላይ የደሃዎች ስፖርት ነው። ታች ላይ በየትኛውም ነገር መጫወት ትችላለ። በየትኛውም ነገር መጀመር ትችላለ፣ በአሮጌ ኳስ፣ በካልሲ የሁሉም ትልልቅ ተጫዋቾች ታሪክ ያ ነው። ከፍ ሲል ደግሞ እግር ኳስ የሀብታሞች ነው፣ ብዙ ኢንቨስትመንት የሚፈልግ ነው። ስለዚህ እዛ ከፍ ያለው ቦታ ለመድረስ የሚያስፈልገው አንድና አንድ ነገር እግር ኳሱን ከልብ መውደድ ነው። አንድ ሰው አንድን ሙያ ከወደደ ለዛ ሙያ የሚከፈለውን መስዋዕትነት ሁሉ ለመክፈል ዝግጁ ይሆናል ማለት ነው። ያ ጥረት ደግሞ አሁን የሚያስቡት ቦታ ላይ ያደርሳቸዋል ብዬ ነው የማስበው። የትኛውም ነገር መድረስ ከምፈልገው ቦታ ከህልሜ አያቆመኝም ብለው መነሳት አለባቸው። ከወደድክ ዲሲፕሊን ትሆናለህ ከወደድክ ጥረት ታደረጋለ። ከወደድክ ብትወድቅም መነሳት እንዳለ ታምናለ። ስለዚህ እንትናቸውን አላማቸውን ማሳካት ይችላሉ ብዬ ነው ማስበው። በፍጹም እጅ መስጠት የለባቸውም። በተለይ ኢትዮጵያውያን ታች ላይ ይሄ ለልጆቹ ነው ምለ ታች ላይ ከሌሎች ጋር ስንወዳደር በፍጹም ልዩነት የለንም፣ አናንስም፣ እንዳውም እንሻላለን ልዩነታችን የሚመጣው ከ14 ከ15 ከ16 ዓመት በኋላ ነው። እሱ ደግሞ የእነሱ ብቻ ስራ ሳይሆን የመንግስት በዛ ዙሪያ ኢንቨስት የሚያደርጉ ሰዎች፣ የባለሙያዎች ችግር ነው ማለት ነው። የልጆቹ ችግር አይደለም። ግን ያም ችግር ቢሆን እንዳይጋርዳቸው፣ እንዳያቆማቸው ጥሰው መውጣት እንዲችሉ ራሳቸውን ማዘጋጀት አለባቸው። ይሄ ከሆነ ህልማቸውን ማሳካት ይችላሉ። አንድ ቀን እንደ ሌሎች እንደ ካሜሮን፣ ናይጄሪያ፣ ጋና እንደ ሌሎች አፍሪካ ሀገሮች ብዙ ተጫዋቾችን ዓለም ላይ ምናይ ይመስለኛል። እጅግ በጣም አመሰግናለሁ አሰልጣኝ ውበቱ። የመጨረሻው የእሁድ ምሽት ዝግጅታችን ላይ ደርሰናል። አድማጮች፣ ከመኝታ ተነስቶ በእንቅልፍ ልብ መጓዝ መንስኤው ምንድን ነው? የሕክምና ባለሙያዎች የራሳቸውን ማብራሪያ ይሰጡበታል። ይህን መሰል ሁኔታዎች ሲደጋግሙም የሕክምና ባለሙያዎችን ማነጋገር እንደሚገባ የጤና ሳይንሱ ይመክራል። ይሁን እንጂ በማህበረሰባችን ይህን መሰል ሁኔታዎች ቀለል ተደርገው የሚታዩ ሲሆን፣ ሰዎች ለችግሩ መንፈሳዊ መፍትሄዎች ሲፈልጉ ይስተዋላል። ወደ ሐዋሳ ዩኒቨርሲቲ በሚወስደን በዚህ ዘገባ ዮናታን ዘብዲዮስ ይህ ችግር አጋጥሟቸው የሚያውቁ ወጣቶችን አነጋግሮ ተከታዩ ልኮልናል። የሐዋሳ ዩኒቨርሲቲው ተማሪ የ23 ዓመቱ ሀብታሙ ቆምላቸው ከዓመታት በፊት በእንቅልፍ ልቡ ይሄድ እንደነበር ይናገራል። የአልጋ ሽፍት ማድረግ መኝታ ከዚህኛው አልጋ ተኝቼ ኑሬ በዛም መጨረሻ ላይ ከዛኛው አልጋ ጠዋት ስነቃ ማታ የተኛሁበት ለምሳሌ መዝበል ከሆነ ጠዋት ላይ ከገመድ አልጋ ሊሆን ይችላል። ገመድ አልጋ ከተኛሁ ደግሞ ከመዝበል ወይም ብቻዬን ተኝቼ ከነበርኩ ጠዋት ስነቃ ከሰው ጋር ማለት ነው ተኝቼ ማለት በእንቅልፍ ልቤ ምን እንዳደረግኩ አላውቅም። ማታ የተኛሁበት አልጋና ጠዋት የሚነቃበት ስለሚለያይብኝ ጠይቃቸውና፣ እነሱ እንዳልወሰዱኝ ይልቁንስ በእንቅልፍ ልቤ እንደሚሄድ ነግሩኝ ነበር ብሏል። እሱ ከእንቅልፍ ማነስ ወይም መብዛት ጋር የተያያዘ ነው ብሎ እንደሚያስብ ቤተሰቦቹ ደግሞ ምናልባትም ሰክሮ ነው ብለው ያስቡ ይሆናል እንጂ እንደ አንድ የጤና ችግር አስበውት አያውቅም ስል ተናግሯል። ቤተሰቦችም ተሳስቀን ዝም እናለን ስል እንደ በሽታ ምናምን አንቆጥረውም ወይል ስለ ብዙውን ጊዜ ደግሞ ውጭ አብዛኛው እንደ በሽታ የሚቆጠረው ከቤት ቤት ከፍቶ ምናምን ሸዋሮ ስሎ የሚመጣ ላራ እና ሱስ ነው እንደ በሽታ ሞር የሚታይ በሌላ በኩል ሴና ሱፋ የተባለች ወጣትም በእንቅልፍ ልቧ ትሄድ እንደነበር አያቷ ወደ ውጭ እንዳትወጣባቸው በሩን ከውስጥ ይቆልፉ እንደነበርም ተናግራለች። በልጅነቴ በእንቅልፍ ልቤ የመሄድ ልምድ ነበረኝ። ይህንን የሚያወቁት እቤት ሲነገረኝ ነው። እኔ ይሄ ነገር እንደሚከሰት አላውቅም ነበረ እና ግን አሁን ላይ ትቻለሁ። በልጅነቴ ግን ያረገው ነበረ። ቀን ላይ ያለሽ ውሎ ስትጫወች ምናምን የምታሳልፊው ጊዜ በህልምሽ መቶ ነው የምታረጊው ብላ ስለምታስብ ብዙ ጊዜ እሷ ምድር የምታደረገው በሩን ከፍቼ እንዳልወጣ በር ነበር የምትዘጋው። ይሄ ነው ብዬ መግለጽ የማልችለው ነገር ነው ያለችው። ሴናም አሁን ግን በእንቅልፍ ልቧ እንደማትል አስታውቃለች። እኔ እንጃ እንዲህ ነው ብዬ ለመናገር ይከብደኛል። ግን ምድረ የሚመስለኝ አሁን ላይ ትቸዋለሁ ይሄን ነገር። በልጅነት ያደረገው የነበረ ነገር ነው። ያው ጨዋታም ፍለጋ ሄዳለሁ ብዬ ነው የማስበው። አላ ቤት ውስጥ እንዳለው አውቃለሁ ማለት ነው። ይሄ ድብቀ አይምሮ ቤት ውስጥ እንዳለ አምኗል። ስለዚህ ከቤት እንደወጣ ነው ጥረት እያረኩ ያለሁት። በእንቅልፍ ልብ መሄድ እንደ መጠሪያው መጓዝ ወይም መሄድ ብቻ አይደለም። ሰዎች ከእንቅልፋቸው ተነስተው የሚያደርጓቸውን ሌሎችም እንቅስቃሴዎችና ድርጊቶችን የሚያካትት ሲሆን ጌዲዮን ውብንሄም በእንቅልፍ ልቡ የአካል ብቃት እንቅስቃሴዎችን ጭምር ያደርግ እንደነበር ገልጧል። አንዴ አንድ ሁለት ያፍና ረገ እንዲሁ ከእንቅልፌ ተነስቼ በርከፍቼ ወጥቼ የሆነ ልብሴን አውልቄ ጥዬ ደግሞ ዲፍረንት ዳይሬክሽን መሄድ ለእኔ ውድ ነበር። እንደውም አንዳንዴ እየቀለዱብኝ መስሎኝ ነበር ሆና ላርለ እና ያኔ ሲሬስ አልወሰንኩትም። አባቱ ወደ ሕክምና ጣቢያ ወስዶት እንደነበር ያስታውቀው ገዲዮን አባቱ ችግሩን እንቅልፍ ከማጣት ጋር የተያያዘ ነው ብሎ ቢያምንም፣ ሌሎች የቤተሰብ ክፍሎች ግን የተለየ እይታ እንደነበራቸው ይናገራል። የመጠራጠር ነው ምንድ ነው ይሄ ሜንታል ፕሮብለም ነው ዲስኦርደር ነው ወይ የሆነ የሚቆይ በላይፍ ታይም ላይ የሚቆይ አይነት ችግር ነው የሚል አመለካከት ነበራቸው የተወሰኑት። ሀብታሙ በሱ ላይ የአካልም ሆነ የስነ ልቦና ጉዳት ባይደርስበትም፣ ዳሩ ግን አንድ የሚያውቀው የሰፈራቸውን ልጅ በዚህ ምክንያት ህይወቱ ማለፉን አስታውሷል። ሌሊት ራሱ በራሱ ጊዜ ወጥቶ ሄደ። ከዛም በኋላ ጠዋት ሲፈልግ ታጣ። መጨረሻ ላይ በደንብ ተፈልጎ ምናምን ባህር ውስጥ ገብቶ ተገኘ ሙቶ ማለት ነው። እንቅልፍ በጣም ስለምትወድና ወደ ውጭ ለመውጣት የምትሞክረውም ድብን ያለ እንቅልፍ ከወሰዳት በኋላ መሆኑን እንደነገሯት ጠቅሳ ምናልባት ከእሱ ጋር የተያያዘ ይሆን ይሆናል ብላ እንደምታስብ የተናገረችው ሴና ከጊዜ በኋላ ግን በራሱ እስኪ ቆም ድረስ ከፍርሃት በመነጨ ብቻዋን አድራ እንደማታው ገልጻለች። ከኔ በኋላ ወንድሜ ላይ ይሄ ነገር ተከስቷል። እሱም እንዲሁ በእንቅልፍ ልቡ ተነስቶ ለመውጣት ይሞክራል። አንዳንዴ ያወራል። የተለያዩ ጥናቶች እንዳመላከቱት ስሊፕ ዋኪንግ ወይም በእንቅልፍ መጓዝ ድንገት ተነስቶ መሮጥ፣ ልብስ መቀያየር፣ ቤት ማጥራት፣ እንዲሁም የተለመዱ የዕለት ተዕለት እንቅስቃሴዎችን ማድረግ ከፍስልም መኪና ማሽከርከር ሊያካትት ይችላል። አንዳንዶቹ ለማድረግ የፈለጉትን አድርገው ተመልሰው በራሳቸው ጊዜ ሊተኙ ይችላሉ። ሌሎቹ ደግሞ አብሯቸው የነበሩ ሰዎች መልሰው ሊያስተኟቸው ይችላሉ። አግራሞትን የሚፈጥረው ግን በእንቅልፍ ልባቸው የሚሄዱ ሰዎች ምን እንዳደረጉ ባለማወቃቸው ሲሆን ድርጊቱ ከአስር ደቂቃ እስከ አንድ ሰዓት ርዝመት ሊኖረው ይችላል። የእንቅልፍ የሕክምና ችግር፣ አልኮል መጠጣት፣ ጭንቀትና የአእምሮ ጉዳት መንስኤዎቹ ናቸው ተብሎ ይወሰዳል። ለአሜሪካ ድምፅ ራዲዮም ዮናታን ዘብዴዎስ ሐዋሳም ከአሜሪካ ድምፅ ራዲዮ ከዋሽንግተን ዲሲ ሲተላለፍ የቆየው የእሁድ ምሽት ፕሮግራማችን በዚሁ ተጠናቀቀ። ነገ ሰኞ በሌላ ዝግጅት እስከምንገናኝ ያስተናገድኳችሁ ቆንጅ ይታየ ነኝ። አብራችሁን ስላመሻችሁ በሁሉም ባልደረቦቻችን ስም አመሰግናለሁ። ሰላም፣ በደህና አደሩ።